አድራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬም ደግሞ ፈቃዱ ሆኖ በቃሉ ማዕድ ፊት ተሰብስበን እነሆ ከኦሪት ዘፍጥረት መጽሐፍ የምናጠናውን ትምህርት አንድ ላይ አብረን እንመለከታለን። ዛሬም እንግዲህ በመንፈስ ቅዱስ አስተማሪነት እየተመራን እርካታን ለሰው ልጅ የሚሰጠውን ጌታችንን ከፍ ከፍ እያደረግን እስከ መጨረሻው ሰዓት አብረን እንቆያለን። i uh die -huh. ኢየሱስ ክርስቶስ ክብር ምስጋና ይግባው። ወገኖቼ እርካታን በሕይወታችን ውስጥ ያፈሰሰው በኑሯአችንም ውስጥ እርካታን ደግሞ እንዲሰፍር ያደረገው እግዚአብሔር ብቻ ነው። አዎ፣ ባገኘነው ወረቀታ አይደለም፣ በተማርነውም መጠና አይደለም። ወዳጆቼ እንደ ኢየሱስ ክርስቶስ የሚያሳርፍ፣ እንደ ኢየሱስ ክርስቶስ የሚያረጋጋ፣ እንደ ኢየሱስ ክርስቶስ ሰላምን የሚሰጥ በእውነት በእውነት እላለሁ ፈጽሞ በምድር የለም። ምናልባት ዛሬ ያስደሰተን ነገ ደግሞ ሊያሳዝነን ይችላል። ዛሬ ያስፈነደቀን ኖ ውበቱ ረግፎ አሙም አልቆ ወረቱ ደግሞ ይጠፋና ያልቅና ነገ ደግሞ ሌላ ለመሻት እንነሳለን። ሥጋ ምን ጊዜም አይረካም። እርካታን ለሰው ልጅ ግን አደላድሎ የሚሰጥ ኢየሱስ ክርስቶስ ብቻ ነው። እናመስግነው። እግዚአብሔር አምላካችን ሆይ በቅዱስ አጠራር በልጅ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ወደ አንተ ስለ ሳብከንና ስለ ጠራህን እናመሰግንሃለን። በዚህች ምሽት ከቃልህ ማዕድ እግዚአብሔር አምላካችን ሆይ እነሆ በድንቅ አሰራርና አድራጎት እንድትመግበን፣ ለሌሎችም በጨለማ ላሉት ሁሉ ብርሃን ሆነን እንድንታይ ሕይወታችንን በመንፈስ ቅዱስ ኀይል እንድትቀርጽ እንለምንሃለን። የምንማረውን ትምህርታችንንም ደግሞ ባርክልን። በጌታ በኢየሱስ ክርስቶስ ባከበርከው በአንድ ልጅህ ስም አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን በተከታታይ ስንመለከት የነበረው የዮሴፍን ታሪክ ነበረ። አዎ፣ ዮሴፍ ከወንድሞቹ የመረረ ጥላቻ የተነሣ ወደ ግብፅ ለባርነት ተሽጦ እንደነበረ ተመልክተናል። ወደ ባዕድ አገር በባርነት መሸጥ እንደ ዮሴፍ ላለ ወጣት ልጅ ወይም ጎረምሳ ቀላል አልነበረም። ዮሴፍ በሕይወቱ ትላልቅ አደጋዎች ተፈራርቀውበታልና የሚፈራረቁት ሁሉ አደጋዎች ደግሞ ወደ መልካም ሲለወጡ ይታያሉ። አሁን ዮሴፍ በተሸጠበት በጲጢፋራ ቤት ያለውን ሁኔታ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 39 ቁጥር አራትን አውጡ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው ይላል። ተመልከቱ ወገኖቼ፣ የዮሴፍን ታማኝነትና አገልግሎት ያየው ጲጢፋራ በቤቱ ንብረቶች ሁሉ ላይ ዮሴፍን ሾመው። ቁጥር አምስትና ስድስትንም እንዲሁም አለፍ ብለን እናንብብ። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጪም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። የዮሴፍም ፊቱ መልከ መልካምና ውብ ነበረ ይላል። እንዴት የሚያምር ቃል ነው ወገኖቼ ጲጢፋራ ዮሴፍን እጅግ ያምኖ ስለ ነበር ሥራውን እንኳን ለመገምገም ጊዜ አይወስድምህ ነበር። የጲጢፋራ ሐሳብ ሁልጊዜ በፈርዖን መንግሥት ዙሪያ ነገሥታቱን በታማኝነትና በትጋት ማገልገል ብቻ ነበረ። ዮሴፍ የጲጢፋራን የግል ጉዳይ በደንብ ተቈጣጥሮት ነበርና፣ ከቁጥር ሰባት ደግሞ የጲጢፋራ ሚስትና የዮሴፍን ፈተና እንመለከታለን። እናንብበው። ከዚህም በኋላ እንዲሆነ የጌታው ሚስት በዮሴፍ ላይ ዐይኗን ጣለች፣ ይላል። ምንኛ አደጋ ምንኛ ክፉ ነገር ነው ወገኖቼ! ዮሴፍ በተሾመበት ዮሴፍ በተከበረበት ዮሴፍ በጌታው ዐይን በገባና በተደነቀበት ሰዓት ጠላት ደግሞ ከባድ ፈተናን ደቀነበት። የጲጢፋራ የጌትዮ ሚስት ዐይኗን በዮሴፍ ላይ ጣለች። ጲጢፋራ በቤቱ ውስጥ የነበረውን ይዞታ ሁሉ እንዲያስተዳድር ኃላፊነቱን ለዮሴፍ ሰጥቶታል። ዮሴፍ ኃላፊነቱን ለመወጣት እላይታች ሲል የጲጢፋራ ሚስትም ዮሴፍን ለማጥመድ ብዙ ጥረት ታደርግ ነበር። በወቅቱ የነበሩ ባለሥልጣኖች ወጣት ልጃገረዶችን ያገቡ ስለነበር ነበር፣ የጲጢፋራ ሚስትም ወጣት ሳት ሆና አልቀረችም። እስቲ ታሪኩን ከቁጥር ስምንትና ዘጠኝ ደግሞ እንመልከት። የቁጥር ሰባት መጨረሻ እንዲህ ይላል። ከእኔም ጋር እተኛ አለችው፤ እርሱም እምቢ አለ። ለጌታውም ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም ምን የሚያውቀው የለም፤ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለ ሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ በእግዚአብሔር ፊት እንዴት ኃጢአት እንሠራለሁ? ሲላት እንመለከታለን። ዮሴፍ በወቅቱ ያደርግ የነበረውን ሁሉ ለእግዚአብሔር ሐሳብ ወይም በእግዚአብሔር ሐሳብ ውስጥ በማስተዋል ያደርግ ነበረን። ወደ ግብፅም በሄደ ጊዜ ምድሪቱ በጣዖት የተሞላች ነበረች። ዮሴፍ ግን ሕይወቱን ለአምላኩ በታማኝ ምስክርነት ጠብቆ ይኖር ነበር። ይቺ ሴትም በፈተነችው ጊዜ ለትዳሯ ያለውን ክብር ገለጸላት። ወገኖቼ ሆይ እግዚአብሔር ጋብቻን ለሰዎች ሁሉ ሰጥቷል። ማንም ሰው የጋብቻን ቃል ኪዳን መናቅ ሲጀምር እግዚአብሔርን እንደ መናቅ ይታያል። እውነቴን ነው የምላችሁ፣ ጋብቻችሁን ከናቃችሁ ትዳራችሁንም ከናቃችሁ፣ ወዳጆቼ ሆይ፣ እግዚአብሔርን ንቃችኋል ማለት ነው። በታማኝነት ጒድለት ከትዳር መንገድ ከራቀ ወይም ከራቀች ባል ወይም ሚስት እግዚአብሔርም ያኑ ያክል ከእነርሱ ይርቃል። አትጠራጠሩ። አባወራ ሆይ፣ ትዳርህን ታከብራለህ ወይስ ንቃል? እግዚአብሔር ይህንን የምታደርግ ከሆነ ከአንተ ይርቃል፣ አንተንም ይንቃል። እማወራ ሆይ ባልሽን ንቀሻል፣ ትዳርሽን ንቀሻል። እግዚአብሔር ያንኑ ያክል አንቺንም ይንቃል፣ ከአንቺም ይርቃል። በዚህ ስፍራ ግን ዮሴፍ ለአምላኩ ታማኝ ሆነ። ባደረገው ነገር ሁሉ አምላኩን አገለገለ። ኖ ወገኖቼ ሆይ በኑሯችን በአገልግሎታችን በትዳራችን እግዚአብሔርን በታማኝነት እያገለገልነው ነውን? እግዚአብሔር በዚህች ምሽት ለእኔና ለእናንተ መናገር የሚፈልገው ይህንን ነው። ቁጥር አስርን እስቲ አለፍ ብለንና አንብበው። ይህንም ነገር በየዕለቱ ለዮሴፍ ትነግረው ነበር፣ እርሱም ከእርሷ ጋር ይተኛ ዘንድ፣ ከእርሷም ጋር ይሆን ዘንድ አልሰማትም ይላል። ምንኛ ጽኑ አቋም ይዟል ዮሴፍ። ጲጢፋራ የፈርዖን አገልጋይ ስለ ነበረ ብዙውን ጊዜ በቤት ዙሪያ አይገኝም። ስለዚህ ይህች ሴት ዮሴፍን የፈተነችው አንድ ጊዜ ብቻ ሳይሆን ደግማ ደጋግማ ነበረ። ዮሴፍ ግን ለፈተናው እጅ አልሰጠም። ፈቃደኝነቱን ባጣች ጊዜም ቁጣ በእርሱ ላይ ነዶ ለበቀል ተነሳሳች። ዛሬ ከእኔና ከእናንተ ለእግዚአብሔር ታማኝ በመሆን በዚህ መንገድ በፈተና ጸንቶ ማለፍ የሚችል ማን ነው? እግዚአብሔር እያንዳንዳችንን ይርዳን። ወገኖቼ ከቁጥር አሥራ አንድ እስከ አሥራ አራት ያለውን ስንመለከት በጲጢፋራና በሚስቱ መካከል ሰላም አልነበረም። ለዮሴፍ መምጣትም ጲጢፋራን አጥብቃት ወቅስና ትከስ ነበረ። የራሷን እርምጃዎች በውሸት ሸፋፈነቻቸው። እስቲ ቃሉን እናንብበው። እንዲህም ሆነ በዚያን ጊዜ ሥራውን እንዲሠራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱን ተጠማጥማ ያዘች። እርሱም ልብሱን በእጇ ትቶላ ትሸሸ ወደ ውጪም ወጣ። እንዲህም ሆነ፣ ልብሱን ትቶ ወደ ውጪ እንደ ሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው። ይዩ እብራዊው ሰው በእኛ እንዲሳለቅ አግብቶብናል እርሱ ከእኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጨው ወኩ ስትል ተናገረች። ተመልከቱ ወገኖቼ፣ የውሸት ክስ ጠላት በዮሴፍ ላይ እነሆ ሲያነብ፣ ጲጢፋራ የታሪኩን ይዘት በከፊል ቢያምንም በወቅቱ ግን አስቆጥቶት ነበረ። በፈርዖን ጦር ውስጥም ባለ ማዕረግ ስለነበረ ነገሩን በቀላሉ መርምሮ ሊደርስበት ይገባ ነበር። ነገር ግን ደካማ ባል ነበረ። ለእርሱ ቀላሉ ነገር ዮሴፍን ወደ እስር ቤት መወርወር፣ ከጉዳዩ መገላገል ነበረ። ጲጢፋራ ከእንዲህ ዐይነት ሚስት ጋር መኖሩ የሚያሳዝን ሰው ያደርገዋል። ምክንያቱም ይህቺ ሴት ከዮሴፍ ጋር ብቻ ሳይሆን ከሌሎችም ጋር እንዲህ ዐይነቱን አጸያፊ ተግባር ሳትፈጽም አልቀረችምና። እስቲ ቀጠል አድርገን ታሪኩን እንመልከተው። ድምጼንም ከፍ አድርጌ እንደ ጨውኩ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጪም ወጣ። ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው ያገባህልን ዕብራዊው ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮ ልብሱን በእጄ ተወና ወደ ውጪ ይሸሸ። ጌታውም ባሪያ እንዲህ ያደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቈጣ ይላል። ቁጥር ሃያንም ጨምረን ስናነብ እንዲህ የሚልን ቃል እናገኛለን። የዮሴፍም ጌታ ወሰደው የንጉሡ እስረኞችም ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው ከዚያም በግዞት ነበረ ይላል። ይህ ልጅ ማለትም ዮሴፍ በብዙ አደጋዎች ውስጥ እያለፈ ነው። በአባቱ ቤት በኅብረ ቀለማት ያጌጠ ልብስ እየለበሰ በትልቅ እንክብካቤ ያደገ ቢሆንም በወንድሞቹ ጭካኔ ለግብፅ ነጋዴዎች ተሸጠ። በግብፅ ምሳለ በነበረው ናፍቆት ብዙ ምሽቶችን በለቅሶ እንዳሳለፈ መገመት አዳጋች አይሆንም። ዮሴፍ ግን በጲጢፋራ ቤት በጥሩ ስነ ምግባር ታነጸ። ኃላፊነቱን በታማኝነትም ይወጣ ነበረ። ነገር ግን ኃላፊነቱ ምንም ከፍ ቢልም ባርነቱ ግን አልተሻረለትም። የጲጢፋራ ሚስት ልክ እንደ ቄሳር ሚስቶች ያለችው ሁሉ ይፈጸም ነበር። ስለዚህም ክሷ ምንም መከላከያ ሐሳብ ሳይቀርብለት ተቀባይነት አገኘ። ወዲያውም ዮሴፍን ወደ እስር ቤት ወሰዱት። ዮሴፍ በሕይወቱ እግዚአብሔርን የሚፈራ እግዚአብሔርን በቅንነት የሚያመልክ ልጅ ነበረ። ከቁጥር 21 እስከ 23 ያለውን ተመልከቱ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት በግዞት ቤቱም አለቃ ፊት ሞገስን ሰጠው የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰብም እግዚአብሔር ከእርሱ ጋር ነበረና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር ይላል የእግዚአብሔር እጅ ከዮሴፍ ጋር እንደ ነበረ ቢታወቅም ክፉ ነገሮችም በሕይወቱ ላይ ይደርሱ ነበረ። ነገሩ በሥጋ ዐይን ሲታይ ተስፋ አስቈራጭ ነው ወገኖቼ። ይሁን እንጂ አምላኩ ከዮሴፍ አልተለየም ነበረ። በእስር ቤትም ውስጥ ቢሆን፣ በወህኒ ጠባቂዎችም ፊት ዮሴፍ ሞገስን አግኝቶ ነበር። የእግዚአብሔር ሐሳብም ዕለት ዕለት በዮሴፍ ሕይወት ሲከናወን ይታያል። ዮሴፍ በሕይወቱ ከሚያያቸው አስደናቂ ነገሮች የተነሳ ልቡ በደስታ ተሞልቶ ነበረ። ዮሴፍም በዙሪያው የነበሩትን ሁኔታዎች ሁሉ ከእግሩ በታች እያየ ከሁኔታ በላይ ይኖር ነበረ። ወገኖቼ እግዚአብሔርም ከእርሱ ጋራ ነበረ። በሕይወቱም ውስጥ የእግዚአብሔርን እጅ አይቷልና ተስፋ አልቆረጠም። ተስፋ መቁረጥ የሰይጣን ትልቅ ዱላ ነው። ዮሴፍ ግን በድል አለፈው፣ በድልም አሸነፈ። እግዚአብሔር ለዘላለም እየተመሰገነ ይሁን። ዕብራውያን ምዕራፍ 12 ቁጥር 11፣ ዕብራውያን ምዕራፍ 12 ቁጥር 11ን በኋላ ተመልከቱ። በሚሆነው ነገር ሁሉ ውስጥ ዮሴፍ በሕይወቱ የጽድቅን ፍሬ ያፈራ ነበረ እንጂ እነሆ ሕይወቱን እጁን ለሰይጣን አሳልፎ የክፋትን ፍሬ ፈጽሞ አላጨደም። የእግዚአብሔር ሰዎች በተለያየ አቅጣጫ ቢፈተኑ፣ ፈተናዎችን ግን አምልጦ ሲወጡ ይታያሉ። ሰይጣን የሰዎችን ክብር ቢንቅም፣ የሰይጣንን ሽንገላ ንቀው ያለፉም ብዙ ነበሩ። የዮሴፍ መታሰር የእግዚአብሔር ፈቃድ ባይሆንም ዮሴፍ ግን በዚያ ስፍራ መሆኑ መሠረታዊ ጠቀሜታ ነበረው። ዲያብሎስ ወገኖቼ፣ በዚህና በዚያ እያለ እንደ ዮሴፍ አስሮን መከራችንን አበሳችንን ሊያሳየን ጒድጓድ ይቆፍራል። አዎ፣ እርሱ ቢቆፍሮ በቆፍረው ጒድጓድ ገብቶ ድሉ ደግሞ የእኛ ይሆናል። የሰይጣን ምችኮላ ከንቱ ሆኖ ይቀራል። ሃሌሉያ! እግዚአብሔር ለዘላለም እየተመሰገነ ይሁን። ወገኖቼ ስንፈተን ስንጎሰም እጅ ባንሰጥ እግዚአብሔር ክንድ ለዘላለሙ ከእኛ ጋር መሆኑን ታምነን በእግዚአብሔር ፊት መቀመጡ መልካም ነው። እኔ መውጫ ቀዳዳ የለኝም፣ ሀያና ሰላሳ ዓመት ኖ ሆኖኛል፣ ዐሥራ አምስት ሰባት ዐሥር ዓመት ሆኖኛል እያልን በእግዚአብሔር ፊት ባናጉረመርም የዘላለም ክንዶቹን ብንታመን ግን አው የነገው የድል ሽታችን ከእኛ ጋር ነው። በሃሌሉያና በታላቅ ደስታ እንሞላለን። እግዚአብሔርም ደግሞ የመሸውን ሁኔታችንን ብርሃኑን ያወጣበትና ነገ ያስፈነድቀናል። ሃሌሉያ ደስ ይበለን ወገኖቼ። እንግዲህ የኦሪት ዘፍጥረት ምዕራፍ ሠላሳ ዘጠኝ ጥናታችን እዚህ ላይ ያበቃ። አሁን ደግሞ በቀረው ሰዓታችን የምዕራፍ አርባን ትምህርት በከፊሉ አብረን እንመለከታለን። ክብድ ወገኖቼ ይህ ምዕራፍ የዮሴፍን ታሪክ ወደፊት ከመቀጠል ይልቅ ዮሴፍ በእስር ቤት የነበረውን ሕይወት ያሳየናል። ዮሴፍ ቢታሰርም በሕይወቱ ዙሪያ የነበሩት ሰዎች ሁሉ የእግዚአብሔርን ሐሳብ ብቻ ለማፋጠን አብሮ የነበሩ ናቸው። በምዕራፍ ሠላሳ ሰባት በክርስቶስና በዮሴፍ መካከል የነበረውን ተመሳሳይነት በንጽጽር ማየት ጀምረን ነበረ። ያንን አሁን ለመቀጠል እፈልጋለሁ ወገኖቼ አንደኛም ዮሴፍ ወደ ወንድሞቹ ተልኮ ሄደ። ክርስቶስም ወደ ወንድሞቹ ማለትም ወደ ጠፉ የእስራኤል በጎች ተላከ። ዮሴፍ ምንም ሳያደርግ በወንድሞቹ ተጠላ። ኢየሱስ ክርስቶስም ወገኖቹ ያለምንም ምክንያት እንደ ጠሉት ይናገራል። ሦስተኛ፣ ዮሴፍ በወንድሞቹ ተሸጠ። ጌታችን ኢየሱስም በወንድሞቹ ማለት በእስራኤል ልጆች ተሸጠ። ዮሴፍ በሃያ ብር ኢየሱስ በሰላሳ ብር ተሽጠዋል። አምስተኛ ወንድሞቹ ዮሴፍን ለመሸጥ ተማከሩ። ክርስቶስንም ያየን እንደሆነ ወንድሞቹ እርሱን ለመግደል ተነሳሱበት። ወደ ገዛ ወገኖቹ መጣ፣ እነርሱም አልተቀበሉትም ይላል። ዮሴፍም ወደ ወንድሞቹ መጣ፣ እነርሱም አልተቀበሉትም። ዮሴፍ ወደ ጉድጓድ ተጣለ። ጉድጓዱም የሞት ጉድጓድ ነበር። ክርስቶስ በመስቀል ላይ ተሰቀለ። ሰባተኛ ዮሴፍ ከጉድጓድ ውስጥ ወጣ፣ ኢየሱስም ከመቃብር ተነሳ። ስምንተኛ ዮሴፍ አባቱን ታዘዘ፣ ክርስቶስም በዘመኑ ሁሉ አባቱን ከማስደሰት ወደ ኋላ ብሎ አያውቅም። ዘጠነኛ የዮሴፍ አባት ዮሴፍ ወንድሞቹን እንዲፈልግ ላከው፣ ክርስቶስም ወንድሞቹን እንዲፈልግ አባቱ እግዚአብሔር አብላከው ወንድሞቹ በዮሴፍ ላይ አላገጡበት ወደ እነርሱ በቀረበ ጊዜ እነሆ ያ ሕልመኛ መጣ አሉት ወንድሞቹ አላገጡበት እንዲሁም ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለም ክርስቶስ ከሆነስ ከመስቀል ላይ ይውረድ ሲሉ አላገጡበት የዮሴፍ ወንድሞች ዮሴፍን አልተቀበሉትም ይህ አሥራ አንደኛው ነው የኢየሱስ ክርስቶስ ወንድሞችም ማለት አይሁዶች አልተቀበሉትም። ዮሴፍን ለመግደል ወንድሞቹ ብዙ ተማክረዋል። ስለ ክርስቶስም ሞት አይሁዶች በሰፊው ተማክረዋል። ዐሥራ ሦስተኛ የዮሴፍ ልብስ በደም ተበክሎ ወደ አባቱ ተላከ። በክርስቶስ ልብስ ላይ ግን ዕጣ ተጣጥለው ተከፋፈሉ። ዐሥራ አራተኛ ዮሴፍ ወደ ግብፅ ከተሸጠ በኋላ ለብዙ ዘመናት ከይታቸው ውጪ ነበረ። ክርስቶስም ወደ አብ በማድረግ ከሰዎች ሁሉ እይታ ውጪ ሆነ። ዐሥራ አምስተኛ ዮሴፍ በዓለም በሥጋና በሰይጣን ተፈትኖ አሸነፈ። ክርስቶስም በተመሳሳይ መልኩ በዓለም በሥጋና በሰይጣን ተፈትኖ ድልን ተጐናጸፈ። ዐሥራ ስድስተኛ ዮሴፍ በመላው ዓለም ላይ በነበረበት ረሃብ ወቅት በጥበቡ ባከማቸው እህል የዓለምን ሕዝብ ከጥፋት ያዳነ ሰው ነበረ። ክርስቶስም በሁሉ አቅጣጫ ያለማዳኝ ሆኗል። አሥራ ሰባተኛ ዮሴፍን የጠሉት ወንድሞቹ ለአሕዛብ አሳልፎ ሰጡት። እርሱም ራሱን መከላከል አልቻለም፣ በግፍ የተከሰሰ ሰው ነበርና። ኢየሱስ ክርስቶስም በገዛ ወገኖቹ አማካይነት ለሃይማኖት መሪዎች አልፎ ተሰጠ። እነርሱም በበኩላቸው ለአሕዛብ አሳልፎ ሰጡት። እርሱ ግን ከበደል ነፃ ነበረ። አሥራ ስምንተኛ ጲላጦስ በኢየሱስ ላይ የተመሠረተው ክስ አላመነም። ከበደል ነፃ ሆኖ ቢያገኘውም ችግሩን ለማስወገድ ሲል ብቻ አሳልፎ ሰጠው። ዮሴፍም በጲጢፋራ ፊት በተከሰሰ ጊዜ ነፃ እንደሆነ ቢታወቅም ችግሩን ለማስወገድ ብቻ ለእስራት አሳልፎ ሰጠው። አሥራ ዘጠነኛ ዮሴፍ በወህኒ ጠባቂው ፊት ሞገሳ አገኘ። ኢየሱስም በተሰቀለ ጊዜ የመቶ አለቃው ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። ሀያኛ ዮሴፍ ከአጥፊዎች ጋር ተቈጥሮ በወህኒ ተጣለ። እዚያም ለጠጅ አሳላፊው በረከት ሲሆን ለእንጀራ አበዛው ግን ፍርድ ሆነበት። ኢየሱስም በሁለት ወንጀለኞች መካከል በታሰረ ጊዜ ለአንዱ ፍርድ ለሌላኛው በረከት ሆነ። በዚህ ምዕራፍ ውስጥ ወገኖቼ የዮሴፍ መታሰር ከእግዚአብሔር ፈቃድ ጋር እንዴት ይታያል የሚለውን ሐሳብ እንመለከታለን። አሁን ደግሞ በመቀጠል ዮሴፍ ለሁለቱ ሰዎች ሕልም እንደፈታላቸው የሚያወሳውን ክፍል አንድ ላይ እንመለከታለን። ይህ ጉዳይ ድንገተኛ አልነበረም። የሁለቱ ሰዎች መታሰር የግብፅ ፈርዖኖችን አምባገነናዊ ሥልጣን ያሳያል። ሁለቱ ሰዎች ከሙያቸው አንጻር ያደረሱት ጥፋት ሊኖር ይችላል። በእርግጥ የታሰሩበት ምክንያት አልተገለጸም። ቢሆንም ሙያዊ ጥፋት እንደሆነ መገመት አያስቸግርም። ከዮሴፍ ጋር መታሰራቸው ደግሞ ታሪካቸውን እየበለጠ ጒልህ አድርጎታል። የዮሴፍ ችሎታ በደረሰበት ስፍራ ሁሉ ቦታ እንዲያገኝ ያደርገው ነበር። በመጽሐፈ ምሳሌ ምዕራፍ 18 ቁጥር 16 የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች ይላል። ስለሆነም ወገኖቼ እግዚአብሔር በተረጋገጠ ዓላማ በዮሴፍ ሕይወት ይንቀሳቀስ ነበረ። ዘፍጥረት አርባ ቁጥር አራትን መመልከት ይቻላል። ዮሴፍ በወይኒ ከነበሩ ከነዚህ ሰዎች ጋር ጥሩ ግንኙነት እንደነበረው እንመለከታለን። የእስረኞችም የበላይ ተቆጣጣሪ እንዲሆን ተሽሞም ነበረን። ከቁጥር አምስት እስከ ስድስት ያለውንም እንዲሁ ተመልከቱ። እንዲህ ይላል በግዞት ቤት የነበሩት የግብፅ ንጉሥ ጠጃ አሳላፊና እንጀራ በዛ፣ ሁለቱም በአንዲት ሌሊት እንደ ሕልሙ ትርጓሜ የራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው ይላል። ዮሴፍ ብዙውን ጊዜ በሕይወቱ ተስፋ የማይቈርጥና አርቆ ማሰብ የሚችል ግለሰብ ነበር። እነዚህን ሁለት ሰዎች ግን በማለዳ አዝነው ያገኛቸዋል። እስቲ ቁጥር ሰባትና ስምንት ደግሞ ምን እንደሚለን እንመልከት። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው። እናንተ ዛሬ ስለ ምን አዝናችኋል? እነርሱም ሕልምን አለምን የሚተረጉምልን አጣን አሉት። ዮሴፍም አላቸው ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ ይላቸዋል። ወዳጆቼ ዮሴፍ በጉዞ ሁሉ ውስጥ ለእግዚአብሔር ክብርን ይሰጣል። በብሉይ ኪዳን ውስጥ ዳንኤልም በመንግሥታት ዙሪያ ተመሳሳይ ታሪክ ነበረው። ዛሬም ክርስቲያኖች በዓለም ዙሪያ ይህንን ቢያደርጉ ታላቅ ፈውስ ይሆን ነበር። በዚህ ስፍራ የምናደርገውን ሁሉ ለእግዚአብሔር ክብር ብቻ ማድረግ እንዳለብን እንገነዘባለን። አንዳንድ ጊዜ የምስጋና ሕይወት ስለማይኖረን የበረከት ሕይወትም አይኖረንም። በዘመናችን ሁሉ ግን በምስጋና እግዚአብሔርን ከማክበር መቦዘን የለብንም። ዮሴፍ ነገሮችን ሁሉ በእግዚአብሔር ስም ለእግዚአብሔር ክብር ሲያደርግ ይታያል። ከቁጥር ዘጠኝ እስከ ዐሥራ ሦስት ያለውን ተመልከቱ። የጠጅ አሳላፊዎች አለቃም ለዮሴፍ ህልሙን እንዲህ ብሎ ነገረው። በህልሜ የወይን ዛፍ በፊቴ ሆና አየው። በዛፊቱም ሦስት አረግ አለባት። እርሷም ቅጠልና አበባ ወጣች፣ ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንም ጽዋ በጄ ነበረ። ፍሬውንም ወስጄ በፈርዖን ጽዋ ጨመቅኩት፣ ጽዋውንም ለፈርዖን በጅ ሰጠሁት። ዮሴፍም አለው፣ የዚህ ትርጓሜው ይህ ነው ሦስቱ አረግ ሦስት ቀን ነው እስከ ሦስት ቀን ድረስ ፈርዖን ራስህን ከፍ ያደርጋል ወደ ቀደመው ሹመትህም ይመልሳል ጠጅ አሳላፊ በነበርክበት ጊዜ ስታደርግ እንደ ነበረው እንደ ቀድሞ ሥርዓትም የፈርዖንን ጽዋ በእጁ ትሰጣለ ይላል ወዳጆቼ በብሉይ ኪዳን እግዚአብሔር ሕልሞችን ሲጠቀም ማየት ያስደስታል። በአዲስ ኪዳን ግን መጽሐፍ ቅዱስ በሙላት በእጃችን ስለ ገባ የእግዚአብሔርን ሐሳብ በቅዱስ ቃሉ እንድንረዳ ተደርጓል። በዮሴፍ ታሪክ ውስጥ የምናያቸው ሕልሞች በሚታወቁ ምልክቶችና መልእክት ባላቸው ተምሳሌቶች ይገለጡ ነበረ። ዮሴፍ ሕልም የመፍታት ጸጋ ነበረውና ለጠጃ አሳላፊው ወደ ስፍራው እንደሚመለስ ነገረው። እንግዲህ ወገኖቼ የዚህን ቀጣይ ሂደት ደግሞ አንድ ላይ አብረን እንመለከታለን። ለዛሬ ያለን ትምህርታችን ይኸው ነበረ። እግዚአብሔር ከመጀመሪያ እስከ መጨረሻ ድረስ ከእኛ ጋር ስለ ቆየና ስላስተማረን ስሙን ከፍ ከፍ እናደርጋለን። ደህና አደሩ እያን ስንሰናበታችሁ፣ በቴክኒኩ በኩል እንደ ወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት ነው። ከእናንተ ጋር በትምህርቱ በኩል እስካሁን የቆየሁት ደግሞ አበበ ከበደ ወርቄ ነኝ። ሰላም ሁኑ።